የኢትዮጵያ መንግስት በትግራይ ክልል ባካሄደውና ሕግ የማስከበር ዘመቻ ባለው እርምጃ ዙሪያ በዓለም አቀፍ ተቋማትና በተለያዩ ሚዲያዎች የሚወጡ የተሳሳቱ መረጃዎች ሕብረተሰቡን እያሳሳቱና ውዥንብር ውስጥ እየከተቱ ነው ሲል የኢትዮጵያ ሲቪክ ማህበራት ጥምረት የተሰኘ ተቋም አስታወቀ። ጥምረቱ ይህንን ያለው የኢትዮጵያ ወቅታዊ ጉዳዮችን የሚገመግሙ ጽሁፎችን የአሜሪካ ምክር ቤትና የውጭ ጉዳይ ሚኒስትርን ጨምሮ ለተለያዩ የዓለም አቀፍ ተቋማት ተወካዮች በድረገጽ አማካኝነት ባቀረቡበት ወቅት ነው። ይህን በድረገጽ አማካኝነት የተካሄደውን ስብሰባ ስመኝሽ ቆየ ተከታትለዋለች። እንደሚከተሉ ይቀርባል። መቀመጫቸውን በተለያዩ የዓለም ሀገራት ያደረጉ የኢትዮጵያ ሲቪክ ማህበራት ጥምረት ማክሰኞ ዕለት በዙም አማካኝነት ያካሄደው ስብሰባ የኢትዮጵያን ወቅታዊ የፖለቲካ ሁኔታ ለዓለም አቀፉ ህብረተሰብ የማሳወቅና በተለያዩ ዓለም አቀፍ መገናኛ ብዙሀንና ማህበራዊ ሚዲያዎች የሚወጡ የተሳሳቱ መረጃዎችን የማረም ዓላማ ያነገበ ነበር። ከሁለት መቶ በላይ ሰዎች ተሳታፊ በሆኑበት ስብሰባ ላይም የአሜሪካ ምክር ቤት አባላት የሴኔት የውጭ ጉዳይ ኮሚቴና የአፍሪካ ንዑስ ኮሚቴ ተወካዮች በኢትዮጵያ የቀድሞ የአሜሪካ አምባሳደሮችና አትላንቲክ ካውንስልና ናሽናል ኢንዶመንት ፎር ዲሞክራሲን የመሳሰሉ ዓለም አቀፍ ጥናት አጥኚ ድርጅቶች ተገኝተዋል። አንድ ሰዓት በፈጀው ስብሰባ ላይም የህወሀት ታሪክ ላይ ተመስርቶ አሁን በህወሀትና በፌዴራል መንግስቱ መካከል የተከሰተውን ችግር የሚዳስስ ከጥቅምት መጨረሻ ጀምሮ የተካሄደውን ህግ የማስከበር ዘመቻ የሚያስረዳ በህወሀትና በትግራይ ህዝብ መካከል ያለውን ግንኙነት የሚተነትንና በኢትዮጵያ ወቅታዊ ጉዳይ ዓለም አቀፍ ተቋማት ዘንድ የተፈጠሩ የተሳሳቱ አመለካከቶችን የሚያሳዩ አጫጭር ገለጻዎች ተደርገዋል። በሰሜን ካሮላይና ኤኤንቲ ዩኒቨርሲቲ መምህር የሆኑት የጥምረቱ አባልና የስብሰባው ተጋባዥ ተናጋሪ ፕሮፌሰር ብሩክ በአሁኑ ሰዓት ኢትዮጵያ ውስጥ ያለው ነባራዊ ሁኔታ በትክክል ለዓለም አቀፉ ህብረተሰብ እንዲደርስ አለመደረጉ በስፋት የሚወጡ ወገኝተኛና የተሳሳቱ መረጃዎች በሀገር ውስጥም ሆነ በውጭ ለሚኖሩ ኢትዮጵያውያን ትልቅ ብዥታ ፈጥሯል ይላሉ። በሬጉላር ፕሪንት እና ብሮድካስት ሚዲያ ብቻ ሳይሆን በሶሻል ሚዲያም የተለያዩ ትርክቶች ይቀርባሉ። ሁሉም እንግዲህ አላማቸው ምንድን ነው በሚል ሁለቱን በማገናዘብ ነው። በጣም በጣም በጣም በጋለ ሁኔታ ሶሻል ሚዲያው ላይ ክርክሩ ጦፏል። ኢንፎርሜሽን እና ሚስ ኢንፎርሜሽን አለ። አላማው ምንድን ነው? ግቡ ምንድን ነው? ማእምኑን ያንጸባርቃል ለምን የሚለውን ትኩረት የሚያብራራ ነው። እንግዲህ እዚህ ውስጥ የሚጫወተው ማን ነው? ህዝብ ነው። ህዝቡ አገራችን ያለውም ሆነ እዚህ ውዥንብር ውስጥ ዋዥቃል። እውነቱንና እውነት ያልሆነውን፣ ግርድፉንና ትክክሉን፣ ገለባውንና ፍሬውን መለየት እስከማያስችል ደረጃ ህዝቡ በየቀኑ ቦምባርድ ይሆናል። እና ይሄ ለምን ሆነ? አንደኛ ሁለተኛ ዓላማው ምንድን ነው? እነማን ናቸው ይህንን ያራምዱት? ምንን ዓላማ ተንትርሰው አዝለው ይዘው ነው? ከዚህ ነፃ ለመውጣት ምን መደረግ አለበት? በሚል የኢትዮጵያ ሲቪክ ቋቋም ድርጅቶች ህብረት ምን ምን እርምጃ እንደሚወስድ አንዱም የስብሰባው ዓላማ ይህንን ጉዳይ በተመለከተ መረጃ ለጠማው ወገናችን እዚህም ሆነ አገር ቤት ላለው አውሮፓም ላለው በምን ሁኔታ እንሂድበት በሚል እዛ ላይ የተንተራሰ ውይይት ነው የቀረበው። ህወሀት በስልጣን ላይ በነበረበት ጊዜ የፈጠራቸውን ግንኙነቶች በመጠቀም ለዓለም አቀፉ ህብረተሰብ የተሳሳቱ መረጃዎች እንዲደርሱ ያደርግ ነበር የሚሉት ፕሮፌሰር ብሩክ ይህ መንግስት በጥቅምት ህግ የማስከበር እርምጃ ከመጀመሩ በፊት የተካሄዱ የሰላም አካሄዶች ከግምት ውስጥ እንዳይገቡ አድርጓል ይላሉ የፌዴራል መንግስቱ እንዴት ነው ኢንጌጅድ ነው ወይስ ኢንጌጅድ አልሆነም የሚለው መብራራት አለበት የመራው ጋዜጠኞች ይህን በሰፊው አልዘገቡትም እነሱ ሞር ሚያተኩሩት ምኑ ላይ ነው ሰላሳ ሰላሳ አምስት አመት በትግራይ አካባቢ የነበረው ፖለቲካ ድርጅት፣ ከዛም ብሎ አስራ ዘጠኝ ዘጠና አንድ ላይ ገፍቶ መጥቶ አዲስ አበባ ስልጣን ይዞ ባትልድ ሀርድንድ ናቸው። አሁን ባትልድ ሀርድንድ ሆኖ ተዘጋጅተዋል። ተዘጋጅተው እርምጃ ይወስዳሉ። የፌደራል መንግስቱ አበቃለት አለቀለት የሚል ናሬቲቭ ነው፣ ለምሳሌ በጣም ጠንክሮ የሚወጣው እኛ የምንለው ደግሞ ኖ ኮዞቹ መች ታዩና ነው። ምንድን ነው ኮዙ? ማን ነው? እሺ ያለ ማን ነው? እምቢ ያለ ማን ነው የለመነ የጠየቀ ማን ነው? አባቶች ሁሉ የሃይማኖት መሪዎች ሁሉ ተልከው በምን ወር ምላሽ ሰጡ? እንዴትስ ምን ተባሉ? ምን ምላሽ ሰጡ? ጠቅላይ ሚኒስትር ስ የሚመሩት መንግስት አንደኛ ምርጫ አድርጎ ያቀረበው የሰላም መንገድ ነው ወይስ ጦርነት ላይ ጦርነትን ማራመድ ነው? ይህን የመሳሰሉትን ጉዳዮች ነው በዝርዝር እንዲቀመጡ ያደረግ ነው። አድቮኬትስ ፎር ኢትዮጵያ የተሰኘ ሲቪክ ማህበር ወክለው በስብሰባው ላይ ጽሁፋቸውን ያቀረቡት እና በአሜሪካን ሀገር የሰብአዊ መብት አቀንቃኝ የሆኑት ወይዘሮ ሜሮን የተሳሳቱ የተሳሳቱና የተዛቡ ያሏቸው መረጃዎች ሆን ተብለው ባለም አቀፍ ተቋማት እንዲወጡ እንደሚደረጉ አስረድተዋል። ህወሀት ያቀነባበረ ነው ያሉት ዘመቻ ዓለም አቀፍ ጋዜጠኞችን፣ ፖሊሲ አውጪዎችን፣ የአውሮፓ ህብረትና የአሜሪካ ምክር ቤት አባላት ላይ ያነጣጠረ ነበርም ብለዋል። እንደ ማስረጃም ጦርነቱ ከተጀመረ ወዲህ በየቀኑ ሀሰተኛ ትርክቶችንና መረጃዎችንም ያሰራጩ በሺዎች የሚቆጠሩ አዳዲስ የማህበራዊ ሚዲያ ገጾች እንደሚከፈቱ አሳይተዋል። On November 17, Washington Post had a story that described ዋሽንግተን ፖስት ህዳር ስምንት ላይ ባወጣው ሪፖርት በሚዲያ ላይ የተደረገውን ዘመቻ አሳይቷል። የሪፖርቱ ጸሐፊ በቅርቡ የወጡ ዘጠና ሺህ ትዊቶችን እና ቃለ መጠየቆች ላይ እነዚህ ትዊተሮች ኢንተርኔት በመዘጋቱ ምክንያት በተፈጠረው ክፍተት ምክንያት የዓለም አቀፉን አመለካከት ለመቃኘት የተከፈቱ ናቸው ብላለች። ጸሐፊዋ ከጥቅምት 24 ጀምሮ በቀን የሚከፈቱት የትዊተር አካውንቶችም ከ ሀያ አንድ ወደ ሁለት መቶ አርባ አምስት ማደጋቸውንም ጠቅሳለች። እነዚህ ኮምፒውተሮች በከፍተኛ ሁኔታ መንግስትን የሚቃወሙ ናቸው። የኢትዮጵያ መንግስት ወደ ጦርነቱ የገባው ተገድዶ መሆኑን የሚያሳይ ጥናታዊ ጽሁፍ ያቀረቡት በአሜሪካን ሀገር ካሊፎርኒያ ግዛት ነዋሪ የሆኑትና በግዛቱ የሚኖሩ ኢትዮጵያኖችን የሚያስተባብሩት አቶ አንድነት እምሩም ህወሀት የፈጠራ ወሬዎችን ለማሰራጨት ቀድሞ ሲዘጋጅ እንደነበርና በዙም አማካኝነት አስቀድሞ ስልጠናዎችን እንደሰጠ ተናግረዋል። ሌላው በትግራይ ክልል ተወልደው ያደጉትና በአሁኑ ሰዓት በአሜሪካን ሀገር ሜሪላንድ ክፍለ ግዛት የሚኖሩት የሰብአዊ መብት ሐጅ ነጋሲ በየነ ባቀረቡት ጽሑፍ ህወሀትና የትግራይን ህዝብ አንድ አድርጎ ማየት የተሳሳተ መሆኑንና ህወሀት ለሀያ ሰባት ዓመታት የትግራይ ህዝብን ሲጨቁን መኖሩን አስረድተዋል። ህወሓት ትግራይን ባስተዳደረባቸው ያለፉት ሰላሳ ዓመታት የትግራይን ህዝብ በኢኮኖሚም ሆነ በፖለቲካ አልጠቀምም። ከላይ ያሉት አመራሮች ብቻ ናቸው የስርዓቱ ተጠቃሚ የነበሩት። አብዛኛው የትግራይ ህዝብ ከድህነት ወለል በታች ነው የሚኖረው። እንደ አንድ የኮሚኒስት ርዕዮተ ዓለም እንደሚከተል ድርጅት ሁሉንም ኢኮኖሚ ተቆጣጥሮና ህዝቡን የሚቆጣጠርበት መዋቅር አዘጋጅቶ ህዝቡ እርስ በእርሱ እየተጠባበቀ በተለይ ምንም አይነት ተቃዋሚ እንዳይኖር አድርጎ ነበረ። ይሄ በትግራይ ህዝብ ላይ የሚደረገው ቁጥጥር ከትግራይ ህዝብ አልፎ በሌሎች ክልሎች ላይ አንዳንዴም ከሀገር ውጭ በሚኖሩም ላይ የሚፈጸም ነው። በአሜሪካን ሀገር በትምህርት ዙሪያ በአመራር ስራ ላይ የሚገኙትና በስብሰባው ላይ ጥናት ያቀረቡት ወይዘሮ ወሰን የለሽ ተስፋ በበኩላቸው በህወሀት በኩል በተቀናጀ መልኩ ከሚካሄደው የሀሰተኛ መረጃ ስርጭት በተጨማሪ መንግስት በቂ መረጃ ለዓለም አቀፉ ህብረተሰብ አለማድረሱ ክፍተቱን የበለጠ አስፍቶታል ይላሉ። ኢትዮጵያ መንግስት ደግሞ ምንም አይነት የሎቢንግ ስራ በቂ የሎቢንግ ስራ አይሰራም። ይሄ ትልቅ ድክመት ነው። መሰራት ያለበት ገንዘብም ከሌለ ገንዘብ ተፈልጎ እዛ ላይ መፍሰስ ያለበት ነገር ነው። ምክንያቱም ይመስለኛል ኢትዮጵያ በቂ ለህዝቡ ህዝቡን ለማግባባት በቂ ስራ ተሰርቷል። ኢትዮጵያን ህዝብ ወይም ደግሞ ኢትዮጵያ ሪያሊቲውን አውቀዋል። የውጭ መንግስት በተለይ አሜሪካንን መንግስት እንትን በሚል በቂ ስራ አልተሰራም። እና እሱ መሰራት አለ። ጋዜጠኞች ጠርቶ ማነጋገር አለባቸው። ለዛ ደግሞ ይሄን የሚባለው ዩናይትድ ኔሽን እንትን አንድ ቢሮ ቢሆን መንግስትም ቢሆን ጋዜጣም ቢሆን መስተጋባት አለባቸው። የኢትዮጵያን ወቅታዊ ሁኔታ ለዓለም አቀፉ ህብረተሰብ ለማሳወቅና ሆን ተብለው የተፈጠሩ የተሳሳቱ ግንዛቤዎችን ለማስተካከል በሚል ዓላማ የተዘጋጀው ገለጻ ላይ ከተሳታፊዎች ለተነሱ ጥያቄዎች መልስ ተሰጥተዋል። የሐሰት መረጃዎችን በመዋጋት ረገድ መወሰድ ስለሚኖርባቸው እርምጃዎችም ሐሳብ ቀርቧል። ህወሓትን በተመለከተ ለተነሱት ጉዳዮች ምንም አይነት ግንኙነት ባለመኖሩ መልስ ማግኘት ባንችልም ከዚህ በፊት በነበሩት ጊዜያት ግን የሚነሱበትን ወቀሳዎች ሲያስተባብል መቆየቱ ይታወሳል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።